ሰላም ለእናንተ ይሁን። ከአሜሪካ ድምፅ ጋቢና ተጀመረ። ተማሪዎች ጓደኞች ናቸው። ከነሱ ምንም ሞት ብቻ ነው የሚያቆመኝ ከነሱ መርዳት። ይሄ ኦነር ለእኔ ብቻ ሳይሆን ለመላ ኢትዮጵያ ሕዝብ ነው። ትውልደ ኢትዮጵያዊው ዶክተር ሙላቱ ለማ ናቸው። በሳይንስ ሂሳብና ምህንድስና ዘርፍ ከዘንድሮው የአሜሪካ ፕሬዚዳንታዊ ልቅና ሽልማት አሸናፊዎች መካከል አንዱ ሆነዋል። የምሽት እንግዳችንም ናቸው። እኛን በሩን ስንከፍትላቸው ሶስት ፖሊሶች ገቡና መሳሪያ ደቀኖብኝ እንድንበረከክና እጄንም ወደ ላይ እንዳደረግ ነገሩኝ። የመጫናት ቱለማ መረዳጃና ልማት ህዝባዊ ማህበር ፕሬዚዳንት አቶ ድርቢ ደሙሴ ባለፈው ሳምንት ውስጥ በመኖሪያ ቤታቸው እያሉ በመንግስት ጸጥታ ኃይሎች መደብደባቸውን ገልጸዋል። ሙሉ ዘገባ በምሽቱ ይደመጣል። ሌሎች ዘገባዎችም ተሰናድተዋል። ሀብታሙ ስዩም መሰናደውን እመራለሁ። ኤልያስ አስማረን ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ታስቃኝናለች። አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል? የኮሮና ቫይረስን ለመከላከል ሲባል የታወጀውን የአስቸኳይ ጊዜ አዋጅ በሲዳማ ክልል ባለመፈጸሙ ቫይረሱ በክልሉ በከፍተኛ ሁኔታ እየተሰራጨ መሆኑን የክልሉ የሕብረተሰብ ጤና ኢንስቲትዩት አስታወቀ። በአዋዛ ኢንዱስትሪ ፓርክም ከ ሰባ በላይ ሰራተኞች በኮሮና ቫይረስ መያዛቸውን የኢንዱስትሪው ዳይሬክተር ዶክተር ማቴ መንገሻ አስታውቀዋል። ዘገባውን ያደረሰን ዮናታን ዘብዶስ ነው። በኢትዮጵያ ከአንድ ወር በፊት የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ ከተፈጠሩ ግጭቶች በኋላ መንግስት ከዘጠኝ ሺህ ሰዎች በላይ በቁጥጥር ስር መዋሉን የኢትዮጵያ ሰብአዊ መብት ኮሚሽን ለሮይተርስ አስታወቀ። በመንግስት የሚተዳደረው የሰብአዊ መብት ኮሚሽን በሰኔ ወር በተፈጠረው ግጭት ሳቢያ በአዲስ አበባ ዙሪያና በኦሮሚያ የ178 ሰዎች ህይወትን የቀጠፈና ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጡ በኋላ ከተፈጠሩ ሁከቶች በሙሉ ትልቁ ነው ሲል ለሮይተርስ አስታውቋል። የጠቅላይ ሚኒስትር ቃል አቀባይ በለኔ ስዩም የመንግስት ዋና ሚናና ኃላፊነት ሰላምና መረጋጋት መሆኑን ጠቅሰው ባለፉት ሳምንታት የተወሰዱት እርምጃዎችም ህግን የማስከበር ህገ መንግስታዊ እንቅስቃሴዎች መሆናቸውን አስታውቋል። በአንጻሩ የታሳሪ ወገኖች ደግሞ ያለፈው ስርዓት ተመልሶ መምጣቱን ይናገራሉ። የአክቲቪስትና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ጸሐፊ የአቶ ደጀኔ ጣፋ ነፍሰ ጡር ባለቤት you <laughs> ባለቤታቸው ያለምንም ክስ መታሰራቸውንና በእስር ቤትም ለኮቪድ-19 መጋለጣቸውን ለሮይተርስ አስታውቀዋል። የአቶ ደጀኔ ጣፋን የጤና ሁኔታ በተመለከተ የጤና ሚኒስቴር የህዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳ ተጠይቀው መታመማቸው እውነት ቢሆንም አሁን ግን አገግመዋል ሲሉ ምላሽ ሰጥተዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በክልሉ 7126 ሰዎች መታሰራቸውን ገልጸው ምን ያህሉ እንደ ተከሰሱ እንደማያውቁና ይሁንና የአምስት መቶ ሰዎች መዝገብ መዘጋጀቱንም አስታውቀዋል። ዘገባው የሮይተርስ ነው። ዩናይትድ ስቴትስ በትላንትና ዕለት በሀገሪቱ 1500 የሚጠጉ የኮሮና ቫይረስ በሽተኞች መሞታቸውን አስታወቀች። ካለፈው ግንቦት ወር ወዲህ ይህን ያህል ብዛት ያላቸው የቫይረሱ በሽተኞች ሲሞቱ ለመጀመሪያ ጊዜ ነው ተብሏል። በዩናይትድ ስቴትስ ዓለም አቀፍ ወረርሽኝ ከገባበት ጊዜ አንስቶ 166027 ሰዎች ለሕልፈት ተዳርገዋል። ይህም ላለፉት ሁለት ሳምንታትም በቀን በአማካኝ አንድ ሺህ ሰዎች እየሞቱ መሆናቸውን ያመላክታል ተብሏል። በአሁኑ ወቅት ዩናይትድ ስቴትስ ውስጥ አምስት ነጥብ አንድ ሚሊዮን የኮሮና ቫይረስ በሽተኞች አሉ። ሀገሪቱ በቫይረሱ ታማሚዎችም ሆነ በሙታን ብዛት ከዓለም ተቀዳሚን ቦታ እንደያዘች ነው። አድማጮች፣ ለሰዓቱ ያዝንላችሁ። አጫጭር ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ከአሜሪካ ድምፅ ይቀጥላል። አብራችሁን ስለምታመሹ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የዩናይትድ ስቴትስ ፕሬዚደንት ቢሮ ከሰሞኑ በሳይንስ ሂሳብና ምህንድስና ዘርፍ የፕሬዚዳንታዊ ልቅና ሽልማት አሸናፊዎችን ይፋ አድርጓል። በዚህ ሽልማት የአሰልጣኝነት ወይንም የበላይ ክትትል ዘርፍ ትውልደ ኢትዮጵያዊው ዶክተር ሙላቱ ለማ ከአሸናፊዎች መካከል አንዱ መሆናቸው ተበስረዋል። በጆርጂያ ግዛት የሳቫና ስቴት ዩኒቨርሲቲ የሂሳብ ትምህርት ክፍል መምህር የሆኑት ዶክተር ሙላቱ ሽልማቱ የመላው ኢትዮጵያ ሕዝብም ነው ብለዋል። ከሳቸው ጋር አጭር ቆይታ አድርጊያለሁ። መምህርነት የልጅነት ሕልማቸው ነበር። ለተማሪዎች አብልጦ ማሰብ ዛሬም ድረስ የተከተላቸው ልማድ። ተማሪዎች ጓደኞች ናቸው። ከነሱ ምንም ሞት ብቻ ነው የሚያቆመኝ ከነሱ መርዳት። ዶክተር ሙላቱ ለማ። ይህ በጎ ስሜታቸው ከሂሳብ ትምህርት እውቀታቸው ጋር ተዳምሮ ያፈራው ፍሬ በዩናይትድ ስቴትስ እጅግ ክብር ከሚሰጣቸው የትምህርት ዘርፍ ሽልማቶች መካከል የአንደኛው አሸናፊ እንዲሆኑ አድርጓቸዋል። የአሜሪካ ፕሬዚዳንታዊ የልቅና ሽልማትን በሳይንስ ሂሳብና ኢንጂነሪንግ ዘርፍ አሰልጣኝነት ንስ ዘርፍ ካገኙ አስራ ሁለት ሊቃውንት መካከል አንዱ መሆናቸው ይፋ ተደርገዋል። ዶክተር ሙላቱ ለዚህ ክብር መብቃታቸው የሂሳብ ትምህርትን በተመለከተ ያለውን አመለካከት ለማቃናት የሚበጅ የመላ ኢትዮጵያን ኩራትም አድርገው ቆጥረውታል። በእኔ ግምት ማንም ሰው ማትማቲክስን መማር ይችላል ግን አቀራረቡ በጣም ኢምፖርታንት ነው። እንደ አቀራረቡ ነው። ብዙ ሰዎች አሁን ብዙ ተማሪዎች ማትማቲክስን ይፈራሉ። እነግራቸዋለሁ፣ ምንም የሚያስፈራ ነገር የለም። ከእናንተ ጋር እሰራለሁ። ጥያቄ ካላችሁ የፈለጉችን ጥያቄ ጠይቁኝ። ይሄ ኦነር ለእኔ ብቻ ሳይሆን ለመላው ኢትዮጵያ ሕዝብ ነው። መምህርነት ዶክተር ሙላቱ የበዛውን የሕይወታቸውን ምዕራፍ ያሳለፉበት ዘርፍ ነው። ምርምርና ጥናት የሱ ሲያክል የደጋገሟቸው ስጦታዎቻቸው መሆናቸውን ይናገራሉ ኢትዮጵያ ከአዲስ አበባ ዩኒቨርሲቲ እንደተመረኩ አዋሳ እርሻ ኮሌጅ ነው ያስተማርኩት። አዋሳ እርሻ ኮሌጅ ለአምስት አመት፣ እንዲሁም አዲስ አበባ ዩኒቨርሲቲ ለሁለት አመት አስተምሬያለሁ። ከዛ በኋላ ስኮላርሺፕ አግኝቼ እዚህ ኬንት ስቴት ኦሃዮ መጣው አስራ ዘጠኝ ሰማንያ ስምንት ፈረንጆች መጣው። በአስራ ዘጠኝ ዘጠና አራት ፒኤች ዲን ካገኘው በኋላ እዚህ ሰባና ስቴት መጣው። እዚህ ከመጣው በኋላ ትልቁ አላማዬ ተማሪዎቹ መቀየር ነው እና ተማሪዎቼና ማቴማቲክስ ጓደኛ መሆን አለባቸው። ማቴማቲክስ ከባድ አይደለም። ማቴማቲክስን የሚያከብደው አቀራረቡ ነው። አምስት ዓመቴ ነው ስራ ብዙ ነገር ሰርቻለሁ። ብዙ ወረቀቶች ፐብሊሽ አድርጌያለሁ። በአሁኑ ጊዜ ወደ መቶ አንድ ፐብሊኬሽን አለኝ። ከእነዚህ ውስጥ ሰላሳ ሁለቱ ከተማሪዎች ጋር ነው። የሳይንሱን ዘርፍ የተቀላቀሉ ኢትዮጵያንና ትውልድ ኢትዮጵያውያን መበርታት እንደሚያስፈልጋቸው የሚናገሩት የሳቫና ስቴት ዩኒቨርሲቲው መምህር ዶክተር ሙላቱ ተደጋጋሚ ምርምሮች ለከፍተኛ ደረጃ እንደሚያደርሷቸውም ይመክራሉ። ዋናው ኮሚትመንት ነው። በተለይ ሳይንስ የሚናገረው በማንኛውም ሳይንስ ሲል ፕሮፌሽኑን ለማስፋፋት በኔ ግምት ማስተማር ብቻ በቂ አይደለም፣ ምርምር መስራት አለባቸው። ምርምር መስራት ደግሞ ከተጀመረ ራሱ በቃ ሱስ ነው። እንዳልኩ መቶ አንድ ፓብሊኬሽን አለኝ፣ ስቲል መስራት እፈልጋለሁ። ብዙ ሰው ይበቃሀል ይሉኛል፣ ግን እኔ እንደ ሱስ ሆኖብኛል። ፈረጀ ቱ ታውዘንድ ኢሌቨን ዘሙላቱ ነንበር፣ በኔ ስም የሚጠራ ነንበር ዲስከቨር አድርጌያለሁ። የአሁን በአለም ደረጃ የታወቀ ነው። የእኔ ተማሪዎች

እንጆይ ነው ማለት በጣም ደስ ነው የሚለኝ እነሱ ጋር መስራት። እርስውን በመሰሉ ምሁራንና እውቀት በተጠሙ ወጣት ኢትዮጵያን መካከል የእውቀት ሽግግር እንዲኖር ምን አስበዋል ስንል የጠየቅ ናቸው። ዶክተር ሙላቱ ከተቻለ ረብት በሆንበት ጊዜ መንገድ ካለን ኢትዮጵያ ሄጄ ኮንትሪት ማድረግ ደስ እዛ እዚህ በማልሰራበት ጊዜ ሄጄ ኮንትሪቡት ማድረግ ደስለኛል። ማግኘቱ በጣም ከብ ነው። እዚህ ያሉትን አንዳንድ ጥቂቶች ናቸው። በጣም ኮንታክት አለኝ ሞር ሞር ኢንትረስቴ ኢትዮጵያ ላሉት ነው። ብዙ ፖቴንሻል አላቸው ኢትዮጵያንሉ። ግን ጋይዳንስ የላቸው። ዶክተር ሙላቱ ለማ ባለትዳርና የልጆች አባት ናቸው። ትልቁ ዜና የፈጠረው ደስታ በእጅጉ የላቀ መሆኑን የነገሩን ባለቤታቸው ወይዘሮ አስቴር ደበበ፣ ለልጆቻቸው ተምሳሌት የሆኑት የባለቤታቸው በጎ ድርጊት በደስታ መመለሱ የተወውን ስሜት እንዲያጋራሉ በጣም በጣም ጣም የተለየ ሰው ነው። እንደው በጣም እኔ ከሚገባው ባሌ ነው ያለው። በጣም ጥሩ ሰው ነው። አንዳንዴ ለሰው ሲቸገር እንደ አንተ ለሰው ነው እንደ የምትኖረው እነሱ ራሳቸው ይኖራሉ፣ ለእነሱ አንተ ተጨነቅ ነው ምነው። ለተማሪ ይጨነቃል፣ አካባቢ ላለ ሰው አስተማሪ፣ ኢትዮጵያኖች አስተማሪዎች ካሉ ለእነሱ ይጨነቃል። አንድ ነገር ካለ አካባቢ ካለ ለቤተሰብ ብቻ ጋር አንተ እንደው እንዴት ትችለዋለህ ነው የምለው። እና እንደዚህ አይነት ሰው ነው በጣም የዋህ በጣም ደግ። እኔ ነኝ ኃይለኛ መቼስ ራሴን የምናገር እና እና ልጆቹንም በእኔ ኃይል ነው ያዝኩት ሁለቱ ሴቶች እዚህ አጠገባችን ያሉ አንዷም በፕሬዚዳንት አዋርድ ተሸልማ ተጨረሰች። እዚህ ጆርጂያ ሳውዘርን ዩኒቨርሲቲ። እነሱን ሀብለን ገና ትምህርት ቤት ሳይገቡ ነው መማር ያስተማር ነው። ቤት ውስጥ በሌሎቹ በተሌሎቹ ልጆች ስለተማርን ቁጭ ብለው በተለይ ማቴማቲክስ በየቀኑ እንደውም አንድ ቦታ ውሰጅን ሲሉ አስር ፕሮብሌም ሰርተው ነው የሚሄዱት የትም ቦታ ሲሄዱ ጥልቅ ማሰብና ማሰላሰል በሚጠይቀው የሂሳብ ዘርፍ ባለቤታቸው ይሳካላቸው ዘንድ የበኩላቸውን ያደርጉ እንደነበር የነገሩን ወይዘሮ አስቴር ቤተሰባዊ ፍቅር የሙያ ስኬትንም እንደሚፈጥር ያምናሉ። በሁሉ ነገር ነው የምደገፈው። አንዳንድ ጊዜም ያው እንደምታየው ፕሩፉ አልመጣም ሲለው ሌሊት ይነሳል እና ምን ሆነሃል ስለው ይሄ ነገር አልመጣም፣ ለ እንዲ ረር ይመጣል፣ ዝም በልና እተኛ እላለሁ። በዛን ጊዜ ደግሞ ቆይ እኔ እጸልይልሃለሁ እንትን እንዲህ በዚህ አደርጋለሁ እላለሁ። በብዙ ነገር ነው የምረዳው በእውነት ዋናው የቤት ፍቅር እና ሰላም ካለ እሱ የሚሰራው ነገር ይላል። እኔ ልጆቹን ይይዛለሁ ልጆቹን ሙሉ ነገር ያደርጋለሁ የቤቱን ነገር በሙሉ ነገር ያለው አንተ ራስህን ቻል ነው ምለውን ይበቃ። ዶክተር ሙላቱ ለማ በጀመሩት የምርምር ዘርፍ እንደሚቀጥሉ ነግረውናል። ለአሁኑ አበርክቶታቸው የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የፈረሙበት የክብር የምስክር ወረቀት እንዲሁም ከብሔራዊ የሳይንስ ፋውንዴሽን የገንዘብ ጉርሻ ያገኛሉ። በአሜሪካ ድምፅ ሀብታሙ ስዩ ጋቢና ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ እናመሰግናለን። በትናንትናው ምሽት የመብቶችና የዲሞክራሲ እድገት ማዕከል ዳይሬክተር የሆኑት አቶ በፍቃዱ ኃይሉ በኢትዮጵያ በተለያዩ የሀገሪቱ ክፍሎች ያሉ የወጣት ቡድኖች የፖለቲካዊ ተሳትፎን ተመሳሳይነትና ልዩነት አጋርተውን ነበረ። አቶ በፍቃዱ ቄሮ፣ ፋኖ፣ ዘርማ፣ ኤጀቶና ፈንቅልን የመሳሰሉ ቡድኖች በጋራ አንድ የሚያደርጓቸው ነገሮች የዕድሜ ክልላቸው ከ14 እስከ 25 ያሉ ወጣቶች መሆናቸው፣ የአዲሱ የትምህርት ስርዓት ውጤት በመሆናቸው ከአሥረኛ ክፍል በ16 ዓመታቸው ትምህርታቸውን መጨረሳቸው፣ ሥራ አጥ መሆናቸው፣ ያልተደራጁና ኢመደበኛ በመሆናቸው በየክልሎቻቸው ባሉ የፖለቲካ ልሂቃን ጫና ውስጥ መውደቃቸው መሆኑን አንስተው ነበረ። በአንጻሩ ልዩነታቸው እንደየክልሎቹ መሠረታዊ ጥያቄ የሚወሰን መሆኑንም አንስተዋል። በዛሬ ክፍል ደግሞ ወጣቶቹ ወደ ጥፋት የሚያመሩባቸውን ምክንያቶችና ዘላቂ ለውጥ ለማምጣት ስላሉ የመፍትሄ ሀሳቦች ከኤደን ገረመ ጋር ተወያይተዋል። በኢትዮጵያ ከ1960ዎቹ ጀምሮ የተማሪዎችና የወጣቶች ፖለቲካዊ ተሳትፎ በየጊዜው በሀገሪቱ ላይ ተጽዕኖችን ሲያሳርፍ ቆይቷል። ካለፉት አምስት ዓመታት ወደዚህም ወጣቶች በየክልሎቻቸው የሚያደርጓቸው ፖለቲካዊ ተሳትፎዎች ጨምሯል። የወጣቶቹ ትግል ከሶስት ዓመታት በፊት በኢህአዴግ ውስጥ የመጣውን አስተዳደራዊና መዋቅራዊ ለውጥ ጨምሮ የሲዳማን ክልል እስከ መሆን ድረስ ላሉት ሀገራዊ ለውጦች አብይ ሚና እንዳለውም ይነገራል። ይሁንና በተለያዩ ክልሎች ወጣቶች የሀገርን ሀብትና ንብረት በማውደም መንገድ በመዝጋት ወደ ሌላ ክልል የ የሚጓጓዙ ንብረትና እህልን በማገድ እንዲሁም ሌላኛው ብሔር ላይ ያነጣጠረ ጥቃትን በማድረስ ይከሰሳሉ። አቶ በፍቃዱ ኃይሉ ይሄ ሁሉ ሊሆን የቻለው ወጣቶቹ በህጋዊ መንገድ ሳይደራጁ በስሜት ብቻ እየተነዱ እንዲወጡ በሚያደርጓቸው የፖለቲካ ልሂቃን ሳቢያ ነው ይላሉ። የሲቪል ተቃውሞ ወይም ስልጡን ተቃውሞ ባህል ኢትዮጵያ ውስጥ የለም። ሲቪል ድርጅቶች ቢሆኑ ተቋማት ቢሆኑ ኖሮ ለምሳሌ የኃላፊነት ስሜት ስለሚሰማቸው እንደዚህ አይነት እርምጃ አይወስድም ነበር። አሁን ግን ማን ምን አደረገ፣ እንዴት አደረገ፣ ለምን አደረገ የሚለው ምንም ተጠያቂነት የለም። ማቀድ የለም፣ መፈጸም የለም። ዝም ብሎጃ መስቶ ብቻ እንዲ ብሎ የሆነ ጥፋት ካጠፋ በኋላ መመለስ ወይም ተቃውሞ ካሰሙ በኋላ መመለስ። ለዚህ ነው ተቋማዊ ቅርጽ አለመኖሩ ለዚህ ሁሉ ከጊዜ ወደ ጊዜ እየተባባሰ ለመጣን ነውጥ እየዳረገ ያለው ማለት ነው። እና የፖለቲካ ሊቃሉ ጥሪዎችን የሚያስተላልፉበት ነገር ለዚህ አስተዋጽኦ ያበረክታል። በብዛት የሚያሰልፏቸው እና አደባባይ የሚያወጧቸው በቅጡ ታስቦበት በታቀደ የተቃውሞ እንቅስቃሴ ሳይሆን በስሜት የተፈነቀለ ወይም በቁጣ የተቀሰቀሰ ተቃውሞ ነው። ስለዚህ ቁጣ እና ተቃውሞ ሲቀላቀሉ ነውጥ መከሰቱ ብዙ የሚያስገርም ነገር አለ። በየክልሉ ያሉ ከ16 እስከ 24 ዓመት የዕድሜ ክልል ውስጥ ያሉና ሰፊ ፖለቲካዊ ተሳትፎ የሚያደርጉት እነዚህ ወጣት ቡድኖች የመደራጀት ተነሳሽነት ቢኖራቸው እንኳን ከእድሜያቸው አንጻር በሲቪል ማህበር ለመደራጀት የሚያስፈልገው እውቀት እንደሌላቸው የሚያነሱት አቶ በፍቃዱ ለዚህ ደግሞ ኃላፊነቱን የሚወስዱት መንግስትና መጠቀሚያ የሚያደርጓቸው የፖለቲካ ልሂቃኑ እንደሆኑም ይጠቁማሉ። እነዚህ ኢመደበኛ የሆኑ የወጣ ሁሎች በኢመደበኛነት ተደራጅተው ጊዜ እየተቃወሙ እንዲኖር ማድረግ ራሱ በጣም አደገኛ አንደኛ፣ ለነሱ ሁለተኛ ለሀገር ቢሆን ማለት ነው። አሁን እንደምናያቸው ስርዓት አልበኝነቶች እየዳረገ ያለው ይሄ ኢመደበኛ ሆነው እንዲቀሩ መፈረዱ ማለት ነው አንድም የፖለቲከኞችን ጥያቄ አንግቦ አደባባይ እንዲወጡና መስዋዕትነት እንዲከፈሉ ይደረጋል። ነገር ግን ትንሽ የለውጥ ስስት ሲኖር ከላይ ሊቃኑ እየተደራደሩ፣ ለነሱ ግን ትሩፋት የለውም ማለት ነው። ከዛ የፖለቲካ ሊቃኑ መልሰው በተቋረፉ ቁጥር የመጣው ለውጥ ባላረካቸው ቁጥር መልሰው ሞቢላይዝ ያደረጓቸው ጥቅሙ ይቀጥላሉ። ስለዚህ በጣም ለሀገር ይጎዳል፣ ለነሱ ቢሆን ይጎዳል ማለት ነው። መደራጀታቸው አስፈላጊ ግን ለመደራጀት የተወሰነ ተነሳሽነት ብቻ ሳይሆን እውቀት የሚያስፈልግ፣ እንዴት ነው የሚደራጁት? ከዛ በኋላ ዓላማ መቅረጽ ምናምን እና ለዚህ ብቃቱ የላቸውም። የሚያግዛቸው የለም። መዋቅራዊ ድጋፍ የተደረገላቸው መንግስት ይሁን ከደገና ሌሎቹ እንዲሁም ለተለያዩ የፖለቲካ ዓላማ ያሰለፏቸው ልሂቃን የሚደራጁበት መንገድ አላመቻቹላቸውም። መንገድ አደረጉላቸው፣ ትምህርት አልሰጧቸውም፣ ድጋፍ አላደረጉላቸው እንጂ በአሁኑ ሰዓት ቄሮ የተባለ የተመዘገበ የሲቪል ማህበር መኖር ነበር። ለዲሞክራሲ ለነፃነት ይ ለሌላ ዓላማ ከታገለ እና የጠቅልነት ዓላማ ዲሞክራሲያዊ ከሆነ ያንን በአንድ ጀንበር አይገኙም። የሆነ የስርዓት ለውጥ ወይም የሰዎች ለውጥ ስላለ ስለዚህ ያንን ከግብ ለማድረስ በተደራጀ መልኩ የሚሰሩበት የተጠናከረ መዋቅር ተቋማዊ አሰራር ይኖር ዘንድ ያንን በማህበር ማስመዝገብ በጣም ያስፈልግ ነበር። በተመሳሳይ ሌሎችም ክልሎች፣ ሌሎችም ዞኖች ውስጥ እንደዚህ አይነት ነገር ማድረግ ያስፈልግ ነበረ እና ግን ያንን ማድረግ አልተቻለም እና ወጣቶቹ ብቻቸውን ደግሞ ይሄንን ማድረጋቸው ተቋም ከሆኑ መንግስትን ተጠያቂ ማድረግ አይላቸው ከፍተኛ ይሆናል መዋቅራዊ ይዞታቸው ይጠናከራል። ይጠናከራልና ለመንግስት ቢሆን ፈታኝ ነው የሚሆኑ ስለዚህ በመንግስት መንግስትም ላፈልግ ይችላል የመደበኛ ቡድን በሆኑ በህገወጥነት ለማሰር ለመክሰስ ይመቸዋል። የወጣት ቡድኖቹ ጥያቄያቸው ተሰሚነት እንዲኖረው እንዲኖረውና ሁሌም የጥፋት ኃይልና የፖለቲካ ልሂቃን መጠቀሚያ ላለመሆን መደራጀታቸው አስፈላጊ ነው የሚሉት አቶ በፍቃዱ ወጣቶቹ በሲቪል ማህበራት ቢደራጁ የሚያገኟቸውን ጠቀሜታዎች እንዲህ ያነሳሉ። ፍቹ እንግዲህ ሲቪል ማህበራትን ቢመሰርቱ የሚጠቀሙት አንደኛ ተቋማዊ በሆነ መንገድ ስራቸውን መስራት ይችላሉ። መንግስትም ይሁን ሌላ አካል እንዲሁም እንዳሰኘው ሊያዋክባቸው አይችል። ምክንያቱም በህግ የሚታወቁ አደረጃጀታቸው ግልጽ ከሆነ ስራቸውን በግልጽ የሚሰሩ እና በተደራጀ ሁኔታ ክላውቅተው ግብ ሊያደርጉ ግብ ሊያደርሱ የሚችሉበት ሁኔታ ስላለ ማለት ነው። በሌላ በኩል ተቃዋሚዎችም ቢሆኑ አላማ ብለው ያነገቡት ነገር ወይም ደግሞ ከመንግስት ከገዥው ፓርቲ ለይቶናል የሚሉትና ተቃዋሚ ያደረጋቸው አላማ ምናልባት በማህበራ እነዚህ በሲቪል ማህበራቱ ሊቀነቀል ይችላል። ስለዚህ ተመጋጋቢ ነው የሚሆነው ማለት ነው። የሲቪል ማህበራት ለምሳሌ የፖለቲካ ተቃዋሚ ፓርቲዎች አመራሮች ሲታሰሩ የሲቪል ማህበራት ናቸው የፍርድነቱ የሚከታተሉ የሰብዓዊ መብት ጥሰት ደርሱባቸው ከሆነ የሚያጋልጡ ወዘተ፣ የምርጫዎች ሲካሄዱ ምርጫዎቹ ለማንም ያላደሉ ፍትሃዊ መሆናቸው የሚታዘቡት እነዚህ ሲቪል ማህበራት ናቸው እና በርካታ ሲቪል ማህበራት መኖራቸው፣ እነዚህም የወጣቶች ቡድኖች በተለይ ደግሞ የክልሎቹን የዞኖችን መብቶች ያስጠብቃሉ፣ ይታመኑላቸዋል ተብሎ የሚታመኑ ከሆነ ትግል አቶ በፍቃዱ ኃይሉ ሲያጠቃልሉም የወጣት ቡድኖቹ ከስሜታዊነት በመውጣትና በማህበር በመደራጀት የሚያቀርቧቸው ጥያቄዎች በፖለቲካ ስነ ምህዳሩ ላይ ዘላቂ ለውጥ ለማምጣት የሚያግዝ መሆኑን በመጥቀስ በተለያዩ ክልሎች ያሉና ፖለቲካዊ ንቃት ያላቸው ወጣቶች ቆም ብለው ሊያስቡበት እንደሚገባም ጠቁመዋል። ለአሜሪካ ድምፅ ኤደን ገረመው ከዋሽንግተን ዲሲ። የመጫና ቱለማ መረዳጃና ልማት ማህበር ፕሬዚደንት አቶ ድርቢ ደሙሴ ባለፈው ሳምንት ውስጥ በመኖሪያ ቤታቸው እያሉ በመንግስት ጸጥታ ኃይሎች መደብደባቸውን ገልጸዋል። የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ በበኩሉ ስለ ጉዳዩ አጣርቶ ማብራሪያ እንደሚሰጥ አስታውቋል። ናኮር መልካ ተጨማሪውን ይዟል። የመጫናቱ ለማ መረዳጃና ልማት ህዝባዊ ማህበር ፕሬዚዳንት የሆኑት አቶ ድርቢ ደሙሴ ባለፈው ሳምንት ሐሙስ ሌሊት በመንግስት ጸጥታ ኃይሎች መደብደባቸውን ተናግረዋል። ሐምሌ 3 2012 ዓ ቡራዩ ከተማ በሚገኘው መኖሪያ ቤታቸው ከሌሊቱ ሶስት ሰዓት ገደማ የመንግስት ጸጥታ ኃይሎች የግቢያቸውን መግቢያ በር እንዳንኳኩ ይናገራሉ። በተለያዩ ጊዜያት በሌሊት ለማንም ቢሆን በራችሁን አትክፈቱ ብሎ መንግስት መልእክት ሲያስተላልፍ የነበረ በመሆኑ ግቢ ውስጥ አድፍጬ ስሰማቸው ነበር ብለዋል አቶ ድርቢ። የግቢውን በር በተደጋጋሚ በመምታታቸው ሊገነጥሉት ነበር ያሉት አቶ ድርቢ የማንከፍትላቸው ከሆነ ቦምብ እንደሚወረውሩብን ሲዝቱ በሩን ከፈትንላቸው ብለዋል። ከዛም ደረሰብኝ ያሉትን እንዲህ ገልጸዋል። በሩን ስንከፍትላቸው ሶስት ፖሊሶች ገቡና መሳሪያ ደቀኑብኝ። እንድንበረከክና እጄንም ወደ ላይ እንዳደረግ ነገሩኝ። ተንበርክኬ ባለውበት ፈተሹ። ቤቴ ውስጥ የሚኖረውን ልጅም ፈተሹት። አራስ ቤት ከተኛች ሴት ውጭ ሁሉንም አውጥተው አንድ በአንድ ፈተሿቸው። ከዛም ከግቢ እንደወጣ ሲነግሩኝ የቤቴ ውሃ ልክ ትንሽ ቁልቁለት ያለው በመሆኑ አንደኛው ፖሊስ ወደታች ገፈተረኝ። በድርስር በድር ስር በቀኝና ግራ የቆሙት ፖሊሶች ደግሞ በጠረባ እግሬን አሉኝ። ከዛም መሬት ሳልደርስ ጀርባዬ ላይ በያዙት ዱላ መቱኝ። ድንጋይ ላይ ወድቄ ራሴንም ሳትኩኝ። ከጥቂት ጊዜ በኋላ ራሴን አውቄ ስነሳ ደግሞ አንዱ ጎኔን መታኝ። በኋላ ላይ እንደምንም ብዬ ከቤቴ ወደታች ወደሚገኘው የኮብልስቶን መንገድ ላይ እየዳየው ቀስ ብዬ ተነሳው። ሁሉንም ቤተሰቦቼ ከግቢው አውጥተው መንገድ ላይ ያቆሙን፣ ከሌሊቱ ስድስት ሰዓት ገደማ ተመልሰው ወደ ቤት ካስገቡን በኋላ ዱቄት እንኳ ሳይቀር አንድ በአንድ ቤቱን ፈተሹ። በኢህአዴግ ጊዜ አምስት ጊዜ ታስር ያለው ማንም አልነካኝም። እድሜ ወደ ሰባ ሲቃረብ ግን ፖሊሶቹ በጠረባ መምታትን ተለማመዱብኝ። አሁን ቀበቶ የማስረበት አካባቢ በጣም እያመመኝ ይገኛል። ለመነሳትና ለመቀመጥ ያስቸግረኛል። ብለዋል። በአቶ ድርቢ ላይ የደረሰውን ጉዳት በተመለከተ ተጨማሪ መረጃ ለማግኘት ሐኪማቸውም በስልክ ለማነጋገር ያደረግነው ጥረት አልተሳካም። እንዲሁ ምርመራ ያካሄዱበት የግል ምርመራ ማዕከል ደግሞ የታካሚውን ምርመራ ውጤት በተመለከተ ምንም አይነት መረጃ እንደማይሰጥ አንድ የማዕከሉ መረጃ ክፍል ሰራተኛ በስልክ ገልጸዋል። የጸጥታ አስከባሪዎቹ በግቢ ውስጥ ያለ ሽፍታ አለ፣ መሳሪያም ሊተኩስብን ሲያቀባበልብን ሰምተናል ብለው ቤቴን ፈትሸው ምንም ነገር አላገኙም ሲሉም አክለዋል። የማህበሩ ፕሬዚዳንት ከጸጥታ አስከባሪዎቹ መካከል ባለቤቴን የመታትም ነበር፣ በማለት ቤቴ ውስጥ ይኖር የነበረ ከዩኒቨርሲቲ ተመርቆ ስራ ፍለጋ ላይ የሚገኝ ሀጫሉ በቀለ የሚባል ወጣትም ደግሞ ይዘው ሄዱ ብለዋል። አቶ ደረቢ በአሁኑ ጊዜም በቡራዩ ሶስተኛ ፖሊስ ጣቢያ ታስሮ እንደሚገኝ ገልጸዋል። ሀጫሉ በቀለ ገመቹ ይባላል። ከሐሮማያ ዩኒቨርሲቲ ተመርቆ ስራ በማፈላለግ ላይ ይገኛል። አሁን ደግሞ እኔ ጋር ነው የሚኖረው። በአሁኑ ጊዜም በቡራዩ ከተማ በሚገኘው ሶስተኛ ፖሊስ ጣቢያ ውስጥ ይገኛል። እስካሁን ፍርድ ቤት አልቀረበም። ወይ ይልቀቁት፣ ወይም ደግሞ ፍርድ ቤት ያቅርቡት። እኛስ ብንሆን እስከ መቼ ስንቅ እናቀብላለን? ብለዋል የጸጥታ አስከባሪዎቹ የእርሳቸውንም የእጅ ስልክ ባለፈው ሳምንት ሐሙስ ምሽት ይዘው ሄደው ለአምስት ቀናት ካቆዩ በኋላ ከትናንት በስቲያ እንደመለሱላቸው ገልጸዋል። አቶ ድርቤ የጸጥታ ኃይሎቹ ቤቴን ለምን እንደፈተሹ፣ እኔንም የደበደቡበትን ምክንያት፣ በቤቴ የሚኖረውን ወጣት ለምን እንዳሰሩ ጭምር አላውቅም፣ የነገረኝም አካል የለም ብለዋል። አቶ ድርቤ ጥቃቱ ተፈጸመብኝ ባሉት ምሽት ለቡራዩ ከተማ ሶስተኛ ፖሊስ ጣቢያ ባልደረባ ደውለው እንደነበር ጠቅሰው ከአቅማችን በላይ ነው፣ በቤቱ የተገኙ የሚገኙት የፌዴራል ፖሊሶች ናቸው፣ ከእነርሱ ጋር ተግባቡ እንደተባሉ ገልጸው ነበር። የማህበሩ ፕሬዚዳንት አቶ ድርቢ ደሙሴ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አገሪቱን በሚመራበት ጊዜ ለአምስት ጊዜ የታሰሩ መሆናቸውን ገልጸው መጽሐፍታቸውና የተለያዩ የማህበሩ ማስረጃዎች ተወስደው እንደነበርም አስታውሰዋል። የማህበሩ ጽፈት ቤት በ2004 ዓ ም በመንግስት ጸጥታ ኃይሎች ተዘግቶ የነበረ ሲሆን ከባለፈው ዓመት ጥር 2011 ዓ ም ጀምሮ በድጋሚ በመከፈት በኦሮሞ ልማትና አንድነት ላይ ሲሰራ እንደነበርም ጨምረው ገልጸዋል። አቶ ድርቢ የቡራዩ ሶስተኛ ፖሊስ ጣቢያ ኃላፊ ናቸው የተባሉት ኢንስፔክተር ኃይሉ ጋር በተደጋጋሚ ብንደውልም ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ አቶ ጄላን አብዲ ስለ ጉዳዩ የደረሰ መረጃ የለም ሲሉ በስልክ ምላሽ ሰጥተዋል የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ምክትል ኃላፊ አቶ ዳውድ ሞሜ ስለ ጉዳዩ አጣርተን ማብራሪያ እንሰጣለን ለጊዜው ግን አላጣራንም ብለዋል የቡራዩ ከተማ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ደሳለኝ ስዩም ጋር ደውለን ስብሰባ ላይ መሆናቸውን ገልጸው ከአርባ ደቂቃዎች በኋላ ደውሉልኝ ብለው ነበር መልሰን ብንደውልም ስልካቸው የተያዘ በመሆኑ ልናገኛቸው አልቻልንም አቶ ደሳለኝ ስዩም ትናንት ከቢቢሲ አፋኖሮሞ ጋር ባደረጉት ቃለ መጠይቅ ስለ ጉዳዩ አላውቅም በማለት የከተማው የጸጥታ ሁኔታ መረጃ በየዕለቱ የሚደርሳቸው መሆኑን ጠቅሰው ከአቶ ድርቢ መደብደብ ጋር ተያይዞ የደረሳቸው መረጃ እንደሌለም አስታውቀዋል። ይህ ሊሆን የሚችል አይደለም፣ የደረሰንም ማመልከቻ የለም ያሉት ኃላፊው መረጃው እውነት ከሆነም እናጣራለን ብለዋል። ይህንን ጉዳይ በተመለከተ ከመንግስት ስራ ኃላፊዎች ማብራሪያ የምናገኝ ከሆነ ይዘን ለመመለስ እንሞክራለን። ለአሜሪካ ድምፅ ናኮር መልካ ከአምቦ አባቴ ሲጠራኝ እያለ ና ቶሎ፣ ምንም ህፃን ቢሆን ምስጥሩ ባይገባኝ አባቴን ባውጥቶ አልቀ ሰው መከረኝ እንዲህ ሲል መከረኝ፣ ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝ፣ ምከጄ ስማይ ልጄ لا hide لا Let's hide it. Let's hide it. Let's እያለ ሲመክር እየተማረረ ውሻ አይና ቅቶ ይጫወት ነበረ። ቢመክረኛ አልሰማው ብስጭቱ ባሰ ፍቶኝ ገባ ከቤት እያለ ቃቀሰ ዋ እንዲህ ሲል መከረኝ፣ ግን ተማር ልጄ ተማር ልጄ وها زمان زمانا يا عم አብረን ስላመሸን ደስ ብሎናል። ትዝታ በላቸው የመሰናዶ አርታኢ፣ ኤልያስ አስማረ አቀናባሪ፣ ኤደን ገረመው በዜና፣ ሀብታሙ ስይም ደግሞ መሰናዶውን በመምራት እስካሁን ድረስ አብሬያችሁ ቆይቻለሁ። ሰናይ ምሽት ይሁንልን።